ባለፈው አርብና ቅዳሜ በስዊድን በስቶኮልም ከተማ ፊታቸውን ማስክ ያጠለቁ ሰልፈኞች በስደተኞች በተለይም በታዳጊ ወጣት ተገን ጠያቂዎች ላይ ያላቸውን ቁጣና ጥላቻ በበተኑት ወረቀት በግልጽ አሳይተዋል። ከፖሊሶች ጋር ባካሄዱት ግብግብ ይሄው ጥላቻቸው በግልጽ ተንጸባርቋል። የስዊድን የአገር ውስጥ ሚኒስትር የሆኑት አንደርሺ ገማን በሰጡት ጋዜጣዊ መግለጫ የዚሁን እንቅስቃሴ መነሻ እንዲያብራሩ ከዶቸቤላ ለቀረበላቸው ጥያቄ ሲመልሱ ለዚህ አይነት እንቅስቃሴ መነሻው ብዙ ሊሆን ይችላል። ዋናውና ተጠቃሹ ግን ከዚህ በፊት በተገን ጠያቂዎች ላይ ሲካሄድ የነበረው የጥላቻ ዘመቻ ነው ማለት ይቻላል። በስዊድን ተገን ከሚጠይቁ ወጣቶች መካከል ከሰሜን አፍሪካ የመጡ ወጣቶች ይገኙባቸዋል። አብዛኞቹ ወጣቶች ጎዳና ተዳዳሪ የነበሩና ወንጀል የሚሰሩ ሰዎች በቀላሉ እንደሚጠቀሙባቸው በተለያየ ተንታኞችና እንዲሁም ፖሊሶች ጭምር ሲገለጽ ቆይተዋል። ወደዚህ ከመጡ በኋላም በተለያየ ወንጀል ላይ እንደተሰማሩ የፖሊስ መዝገቦች ያመለክታሉ። ባለፈው አርብና ቅዳሜ የተካሄደው ሰልፍ የጥቃት አትኩረቱን በተለይ እነኚህ ላይ ያተኮረ ነው ይባላል። ለዚህ አንደርሽ ገማን ሲያብራሩ መንግስት በአጠቃላይ ተገን ጠያቂዎቹ ድህንነት እንዲጠበቅ የተለያየ እርምጃዎች ሲወስድ ቆይቷል። የተወሰዱትም እርምጃዎች በቂ ላይሆኑ ይችላሉ። አንዳንድ ህክመቶቹንም በመጠቀም እነኚህ ኃይሎች ሊጠቀሙባቸው ይችላሉ። በዚህ ዙሪያ የተፈጠረውን ችግር ለመቅረፍ በመንግስት በኩል ምን የተያዘ እቅድ እንዳለ አንደርሺ ገማን ሲገልጹ በሶስት የተለያዩ ነጥቦች ላይ ለመስራት የተያዘ እቅድ አለ። አንደኛ የተገን ጠያቄዎቹ ዕድሜ በቀላሉ የሚለካበት ሁኔታ ማዘጋጀት፣ ሁለተኛ የሚጠለሉባቸውን ቦታዎች ለደህንነታቸው አመቺ በሆነ መንገድ በጥብቅ እንዲያዝ ማድረግ፣ ሶስተኛ ጉዳያቸው ታይቶ የተገን ጠያቂ መለኪያውን ለማያሟሉ በአቸኳይ ወደ መጡበት እንዲመለሱ ማድረግ። በአለፈው አርብና ቅዳሜ ተከስቶ የነበረውን የጥቃት ሰልፍ በማስመልከት በአገር ውስጥ የሚገኙ ሁሉም የወጣት ተገን ጠያቂዎች ሁኔታው እስከሚበር ከቤታቸው እንዳይወጡ የማህበራዊ ጉዳይ ጽሕፈት ቤት አንድ ማሳሰቢያ አውጥቶ ነበር። ይህንን በተመለከተ አንደርሺ ይገማን በጽሕፈት ቤታቸው የአገር ውስጥ ሚኒስቴር በኩል የስዊድን ነዋሪዎች በያሉበት በነፃ የመንቀሳቀስ መብታቸው የተጠበቀ እንደሆነ የሚገልጽ አንድ መግለጫ አውጥተው ነበር። በጋዜጣዊ መግለጫው ይህንኑ ደግመዋል። ለዶቼ ቬሌ ለተጠናከረው ዘገባ ቴዎድሮስ መረቱ ስቶክሆልም ስዊድን።